ምትኩ ፍቃዱ። ይህ የአሜሪካ ድምፅ ነው። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 12 2015 ዓ ም ዝግጅታችን ጀመረ። በአማራ ክልል አንዳንድ አካባቢዎች በመከላከያ ሠራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጥ መቀጠሉ ተሰምተዋል። ዛሬ ሰው ልዙንም እያዘለ መጫትም የለትም መጫት ገመ መጫትን ስራሱ እያንጠለጠሉ ጫካ ነው ያለም። ያሁን ከተማ ህዝብ የሚባል የለም፣ ወጣት የሚባል የለም፣ አዛውንት የለም፣ መለኩ ሰው የለም ወጥቷል። ከማሌና አካባቢ በአሁኑ ሰዓት ውጥረት ውስጥ ነው ያው የተኩስ ድምፅ አለ እና ጩኸት በጩኸት ምናምን እያ ያለ ብዙ ድንጋጤ ላይ እና ፍራት ያለ ግማሹ ህብረተሰብ ወደ ገጠር እየፈለፈ ያለው በአማራ ክልል በምስራቅና ምዕራብ ጎጃም ዞኖች ውስጥ ነዋሪ ከሆኑት መካከል የተወሰኑትን ምስክርነት ነው ቀንጭበን ያሰማናችሁ። ዝርዝሩ በምሽቱ ይደመጣል። በሌላ ዘገባ ደግሞ የፋኖ ታጣቂዎች በመንዲዳ ከተማ ስምንት ገበያተኞችን እንዳገቱም ተገልጿል። እኚህና ሌሎች ቀጠናዊና ዓለም አቀፍ ዘገባዎች በምሽቱ ተካተዋል። ደምና ምሽታችኋል ሳስተናግዳችሁ ማመሻው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ ይህንን ዝግጅት ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይቀጥላል። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን፣ መርማሪዎችና ጋዜጠኞች ወደ አማራ ክልል እንዲገቡ ተጠየቀ። የኒጀር መንግስት ግልበጣ መሪዎች ከሰምረላቸው በአፍሪቃ ዲሞክራሲ አበቃ መባሉ፣ እንዲሁም በሱዳን በዜጎች ላይ ለተፈጸሙ ጾታዊ ጥቃቶች የሰብአዊ መብት ተሟጋቾች የፈጥኖ ደራሽ ልዩ ኃይሉን በተለይ ተጠያቂ ያደረጉ የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። መርማሪዎችና ጋዜጠኞች ወደ አማራ ክልል እንዲገቡ ተጠየቀ። አማራ ክልል ውስጥ የአስቸኳይ ጊዜ አዋጅ ከተጣለ ወዲህ ተፈጽመዋል የተባሉ የመብት ጥሰቶችን መመርመር እንዲቻል ባለሥልጣናት ለገለልተኛ መርማሪዎችና ለመገናኛ ብዙሀን ያልተገደበ ፍቃድ በአፋጣኝ እንዲሰጡ ዓለም አቀፉ የመብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ጠየቀ። ክልሉ ውስጥ በኢትዮጵያ ብሔራዊ መከላከያ ኃይልና በታጣቂ የፋኖ ሚሊሻዎች መካከል እየተካሄደ ባለ ውጊያ መሀል ብርቱ ያላቸው የሰብአዊ መብት ጥሰቶች እየተፈጸሙ መሆናቸውን የሚጠቁሙ ሪፖርቶች እየደረሱት መሆኑን ቡድኑ ዛሬ አርብ ባወጣውና በድረ ገጹ ላይ ባሰፈረው ጽሑፍ አስታውቋል። በክልሉ ውስጥ ከዚህ ሳምንት የአየር ድብደባ መፈጸሙንና ብዙ ሲቪሎች መገደላቸውን ፍኖተ ሰላም፣ ባህር ዳርና ሸዋሮቢት ውስጥ መደዳ ግድያ መፈጸሙን፣ የሰፋ ጉዳት መድረሱንም መገናኛ ብዙሃኑ መዘገባቸውን ያመለከተው አምነስቲ ኢንተርናሽናል፣ ሁኔታው ምርመራ ሊደረግበት የሚገባ ነው ብሏል። ከዚሁ ጋር በተያያዘ አስተያየት ሰጡ የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ቀጠና ዲሬክተር ታይገር ቻጉታ አማራ ክልል ውስጥ የሰብአዊ መብቶች ጥሰቶች እየተፈጸሙ መሆናቸውን የሚናገሩ አቤቱታዎችን ተከትሎ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተቋቋመው በኢትዮጵያ የሰብአዊ መብቶች ጉዳዮች ባለሙያዎች ኮሚሽንና ሌሎችም ገለልተኛ መርማሪዎች እንዲሁም ነጻ የመገናኛ ብዙሀን በጥልቀት መመርመር እንዲችሉ የኢትዮጵያ መንግስት ያልተገደበ ፍቃድ መስጠት አለበት ማለታቸውን የቡድኑ ጽሁፍ ጠቁመዋል። ዳይሬክተሩ አክለውም መንግስትና የጸጥታ ኃይሎች የሰብአዊ መብቶችን ማክበርና መጠበቅ አለባቸው ብለዋል። ባለፈው የሐምሌ ወር ሐምሌ 28 2015 ዓ ም የወጣው የአስቸኳይ ጊዜ አዋጅ ለመንግስቱ ከቁጥጥር ውጭ የሆነ አቅም የሚሰጠው እንደሆነ የጠቆሙት ሻጉታ አሁን ጊዜው ዓለም አቀፍና አህጉራዊ አካላት በኢትዮጵያ ላይ የሚያደርጉትን ክትትል የሚያላሉበት አይደለም ማለታቸውን የአምነስቲ ጽሑፍ አመልክተዋል ባለፈው ሳምንት ማክሰኞ ነሐሴ ሁለት በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ መንግሥት ተጠርጣሪዎችን ያለ ፍርድ ቤት ትእዛዝ የመያዝ የሰዓት እላፊ ገደብ የመጣል ከቦታ ቦታ የመንቀሳቀስ መብትንና የመሰብሰብ ነጻነትን የመገደብ ሰፊ ስልጣን የሚሰጠው ነው። የአስቸኳይ ጊዜ አዋጁ በተጨማሪም ክልሉን በሀገሪቱ የደህንነት ጉዳዮች ኃላፊ በሚመራው ለጠቅላይ ሚኒስትሩ በቀጥታ ተጠሪ በሚያደርገው የአስቸኳይ ጊዜው ማዘዣ ማዕከል ስር እንዲውል የሚያደርግ መሆኑን አምነስቲ ኢንተርናሽናል ዝርዝሯል። ለዚህ የዛሬ የአምነስቲ መልእክት የኢትዮጵያን መንግስት ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም ይሁን እንጂ የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ባለፈው ሳምንት አርብ በሰጡት መግለጫ መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል እንዳለው አስታውቀው የአማራ ክልል ግጭት በሰላም እንዲፈታ ከተፈለገ ግን ጽንፈኛና ዘራፊ ያሉትን አካል ትጥቅ ፈቶ ወደ ተዘጋጁለት ካምፖች መግባት ይኖርበታል ማለታቸው ይታሰባል ይታወሳል በሱዳን በዜጎች ላይ ለተፈጸሙ ጾታዊ ጥቃቶች የሰብአዊ መብት ተሟጋቾች የፈጥኖ ደራሽ ልዩ ኃይሉን በተለይ ተጠያቂ አደረጉ። አንድ ዓለም አቀፍ የሰብአዊ መብት ተሟጋች ቡድን በተባበሩት መንግስታት ዓለም አቀፍ ድርጅት ባለሙያዎችና በየበኩላቸው ባወጣዎች መግለጫዎች ሁከት ባልተለየ የምዕራብ ዳርፉር ግዛት ፈጽመዋል ባላቸው በሴቶች ላይ የተነጣጠሩ ጥቃቶች በተለይ የሱዳኑን ፈጥኖ ደራሽ ልዩ ኃይል በሀገሪቱ ጦርና በተቀናቃኙ ፍጥኖ ደራሽ ኃይል መካከል በተቀሰቀሰውና አምስተኛ ወሩን በያዘው ግጭት ቡድኑ አረብ ያልሆኑ ዜጎች በሚኖሩበት የምዕራብ ዳርፉር ክልል በሴቶችና በልጃገረዶች እንዲሁም በማህበረሰብ አንቂዎች ላይ የተነጣጠሩ ጥቃቶችን መፈጸሙን ዋና መቀመጫውን በኒውዮርክ ያደረገው ሂውማን ራይትስ ዎች በትላንትናው ዕለት ይፋ አድርገዋል። የመብቶች ተሟጋቹ ቡድን አክሎም ግጭቱ ከተቀሰቀሰበት ካለፈው የሚያዝያ ወር አንስቶ እስከ ሰኔ ወር አጋማሽ በነበረው ጊዜ ውስጥ ቁጥራቸው ሰባ ስምንት የሚደርሱ ሴቶችና ልጃገረዶች ላይ አስገድደው የመድፈር ጥቃት መፈጸሙን መዘገቡ አመልክተዋል። ልዩ ኃይሉና አጋር ሚሊሻዎቹ በተለይ የአረብ ዝርያ በሌላቸው አፍሪካውያን ማህበረሰብ አባላት ላይ በተነጣጠረ ጥቃታቸው በዳርፉር እየተካሄደ ያለው ውጊያ የጎሳ መልክ እየያዘ መምጣቱንም የተባበሩት መንግስታት ድርጅት ባለስልጣናት ባለፈው የሰኔ ወር ባወጡት መግለጫ ማስጠንቀቃቸው ተዘግቧል። ጃንጃዊድ በመባል የሚታወቁት በሱዳን መንግስት የሚደገፉ የአረብ ሚሊሻዎች እንደ አውሮፓውያን የዘመን አቆጣጠር በሁለት ሺዎቹ መጀመሪያ ግድም በፈጸሙት መጠነ ሰፊ ግድያ ያስገድሮ መድፈርና ሌሎች አሰቃቂ ድርጊቶች ሲከሰሱ፣ ዳርፉር የዘር ማጽዳት ወንጀል የተፈጸመባት ግዛት ሆና መቀየታ የሚታወስ ነው። የኒጀር መንግስት ግልበጣ መሪዎች ባለድል ከሆኑ በአፍሪካ ዲሞክራሲ ያበቃለት ሲሉ አንድ ታዋቂ የዚያች አገር የፖለቲካ ሰው ተናገሩ። የኒጀሩን ፕሬዚዳንት መሐመድ ባዙምን የገለበጧቸው ኃይሎች በዚሁ ከቀጠሉ ሁኔታው ለክልሉና ለመላው አህጉሪቱ ዲሞክራሲና ጸጥታ አደጋ ይደቅናል ሲሉም የባዙም የፖለቲካ ፓርቲ ከፍተኛ ባለስልጣን አስጠንቅቀዋል። የኒጀር ዲሞክራሲና ሶሻሊዝም ፓርቲ ምክትል ዋና ጸሐፊ ባቡካር ሳቡ ለአሶሲትድ ፕሬስ በሰጡት ቃል ባዙም በፕሬዚዳንታዊው ዘብ አባላት በኃይል ከስልጣን ከገለበጧቸው ጊዜ ጀምረው በቁም እስር ላይ እንደሚኖሩም ወይም እንዳሉ ገልጠዋል። ባለስልጣኑ ትናንት ሐሙስ በሰጡ ቃለ ምልልስ አስከትለውም ኒጀር ውስጥ እየሆነ ያለው እንዲቀጥል ከተፈቀደ በአፍሪካ የዲሞክራሲ ነገር አበቃለት ብለዋል። ዛሬ የምናደርገው ትግል እንዲህ ያለው ድርጊት የአህጉራችንን ዕጣ እንደማይሆን የምንጋረጥበት የምናረጋግጥበት ይሆናል ማለታቸውን አሶሺየትድ ፕሬስ ጠቅሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የኢትዮጵያ ኮሌራ ወረርሽኝ ወቅታዊ መረጃዎችን ይፋ አደረገ። በጤና አቅርቦቱ ረገድ በኦሮሚያ፣ በሲዳማ፣ በደቡብ፣ በሶማሌ ክልሎች የተከሰተውን የኮሌራ ወረርሽኝ ለመከላከል የሰብአዊ እርዳታ ሰጪዎች የሕክምና አቅርቦቶችን የሎጂስቲክስ ድጋፍና በአደጋ ተጋላጭነት ላይ ያተኮሩ ግንኙነቶች አቅርቦት በማሟላት ላይ መሆናቸውን የመንግስታቱ ድርጅት አመልክቷል። ድርጅቱ ብሔራዊ ባለሥልጣናትን ዋቢ አድርጎ በሰጠው በዚህ መግለጫው በሐምሌ ወር መገባደጃ ከወረርሽኙ ጋር በተዛመደ ሕይወታቸው ያለፈውን 212 ሰዎች ጨምሮ ከ16800 በላይ ሰዎች ለኮሌራ መጋለጣቸውን ዘርዝረዋል። ወባን በተመለከተም እንደ አውሮፓውያን የዘመን አቆጣጠር እስከ ሐምሌ 30 በነበረው ጊዜ ውስጥ በሀገሪቱ 1.7 ሚሊዮን ሰዎች በወባ እንደተያዙና 200 ሰዎች በበሽታው ሳቢያ እንደሞቱ ተመልክተዋል። የተመጣጠነ ምግብ ጉዳይን በሚመለከት ከ30 የሚበልጡ የመንግስታቱ ድርጅት መስሪያ ቤቶችና ሌሎችም አገር አቀፍና ዓለም አቀፍ አጋር የሆኑ መንግሥት ያልሆኑ ድርጅቶች በተመጣጠነ ምግብ ረገድ ላለው ችግር በሚሰጠው ምላሽ እያገዙ መሆኑን አውስቷል። ችግሩ አፋር፣ አማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ምዕራብና ትግራይን ጨምሮ በበርካታ የአገሪቱ ክልሎች አሁንም አሳሳቢ እንደሆነ አመልክቷል። በመጨረሻም መርዝ ያዘለ ደብዳቤ ለትራምፕ በመላክ የተወነጀሉት ካናዳዊቷ እስር ቅጣት ተፈረደባቸው። አንዲት የካናዳዊት በጊዜው የዩናይት ስቴትስ ፕሬዝዳንት ለነበሩት ዶናልድ ትራምፕ ራይሲን የተባለ መርዝ በውስጡ ያዘለና ዛቻ የሰፈረበት ደብዳቤ ወደ ዋይት ሀውስ በመላካቸው በትላንትናው እለት ሀያ ሁለት አመታት የሚጠጋ የእስር ቅጣት ተፈርዶባቸዋል። የሀምሳ ስድስት አመቷ ፓስካል ፌሪዬ ለትራምፕ እና ቴክሳስ ክፍለ ግዛት ውስጥ ለሚገኙ የፖለቲካ ባለስልጣናት በላኳቸው ደብዳቤዎች የባዮሎጂካዊ የጦር መሳሪያ ክልከላ ህጎችን በመተላለፍ ጥፋተኛ መሆናቸውን አምነው ቃላቸውን ሰጥተዋል። ተከላካይ ጠበቃቸው ዩጂን ኦም በትላንትና ዕለት በሰጡት አስተያየት ፌሬ ከፈረንሳይ የመጡ ስደተኛ መሆናቸውን የከፍተኛ ትምህርት ተከታትለውም በምህንድስና የሁለተኛ ዲግሪ ማግኘታቸውን እንዲሁም ሁለት ልጆች ያለ አባት የሚያሳድጉ እናት መሆናቸውን ጨምረው ተናግረዋል። በ262 ወራት እስራት እንዲቀጡ የፈረዱባቸው የዩናይት ስቴትሱ የከፍተኛ ፍርድ ቤት ዳኛ ዳቢኒ ፍሬዴሪክ በፌሪ የቅጣት ማቅለያ ስምምነት ላይ በሰፈረው መሠረት ከስር እንደተለቀቁም ከሀገር እንዲወጡ የሚጠይቅ ቅጣት ጨምረው ብይነዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አለላን፣ አለም ዜናዎቹን አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ነሐሴ 122015 ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም ዛሬ ምሽት አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛል። የጽሑፍ ወይንም የድምፅ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ዘገባ እንሻገር። አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ ተመልሰው መደበኛ እንቅስቃሴ ቢጀምርም በምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የጨረቃ አካባቢና በምስራቅ ጎጃም ዞን ማሻከል ወረዳ አማኑኤል ከተማ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ እንደሚገኝ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በተኩስ ልውውጡ በሰላማዊ ሰዎች ላይ ጉዳት መድረሱን ነዋሪዎች አክለው ተናግረዋል። በሌላ በኩል ግጭቱ የሰብአዊ እርዳታንና በቅርቡ የተከሰተውን የኮሌራ ወረርሽኝን ለመቆጣጠር የሚደረገውን ጥረት እንዳስተጓጉለው የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ አስታውቋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግርናለች። ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆነ የአማራ ክልል አንዳንድ አካባቢዎች ነዋሪዎችና የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ሲገልጹ የቆዩ ቢሆንም በአንዳንድ አካባቢዎች ግን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ መሆኑን ነዋሪዎች ለአሜሪካ ድምጽ ተናግረዋል ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ ግለሰብ በመኖሪያ አካባቢያቸው በምዕራብ ጎጃም ዞን ደንበጫ ወረዳ በግምት ሰባት ኪሎ ሜትር ርቀት ላይ በምትገኘው የጨረቃ በተባለችው ከተማ ትላንት ሐሙስ ከምሽቱ አስር ሰዓት ጀምሮ ከፍተኛ የተኩስ ልውውጥ እንዳለ ገልጸዋል። በየር ሰው ላይ ሲገቡ እየመቱ ነው የገቡ። ከዛ ተኩስ ተጀመረ። የእኛው ሰው ለምን ትመታላችሁ በሚል ተኩስ ተጀመረ። ያው መቼም ሬሳ እስካሁን ያልተነሳለ ያልተነሳል አስከሬኑ ገና ያልተነሳለ መከላከያ እዚያው ላይ ጠሙ እንደሆነ እየጠበቀ ነው። አስከሬኑ አልተነሳም ገና። አሁን አይሰማሽም ተንቅ እ ቃ እየተኮሱ ነው። ሰው የለም ማን ያንሳ? ምናልባት ነገ ከተረጋጋ ነገ ሊነሳ ይችላል እንጂ ዛሬ ሰው ንዙንም እያዘለ መጫቱም የለት መጫት ገመ መጫቶች ራሱ እያንጠለጠሉ ጫካ ነው። አሁን ከተማ ህዝብ የሚባል የለም፣ ወጣት የሚባል የለም፣ አዛውንት የለም፣ መለኩ ሰው የለም፣ ወጥቷል። ሌላው የምስራቅ ጎጃም ዞን አማኔል ከተማ ነዋሪ መሆናቸውን በስልክ የነገሩን ግለሰብ ከትላንት ሰባት ሰዓት ጀምሮ ከፍተኛ የተኩስ ድምፅ እንዳለ ጠቁመዋል። አካባቢ በአሁኑ ሰዓት ቁጥረት ውስጥ ነው ያው የተኩስ ድምፅ አለ እና ያለ ተኩስ ልውጣልህ በማን እና በማን መካከል ያው እነሱ ያው ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። አማራ ክልል ውስጥ ወደ ተኩስ የዘለቁት የመከላከያ ሰራዊትና የፋኖ ታጣቂዎች ውጊያ በአፋጣኝ አቁመው ለሰላማዊ ውይይት እንዲቀመጡ ትላንት የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጥሪ ማቅረባቸው ይታወሳል። በዛሬ ሁለት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አባ ማትያስ በአማራ ክልል እያገረሸ ያለው የእርስ በርስ ጦርነት አስደንጋጭና አሳዛኝ መሆኑን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ በፌስቡክ ገጹ ዛሬ ነሐሴ 12 2015 ዓ ም ላይ ባወጣው የፓትርያርኩ መልእክት በአራቱ ማዕዘን ነፍጥ አንስታችሁ ያላችሁ በሙሉ ያነገባችሁትን ገዳይ መሳሪያ ውርዳችሁ ለሰላምና ለእርቅ ቅድሚያ በመስጠት ለአንዲት ሀገራችሁ ህልውና ተገዢ እንድትሆኑ መንግስትም ልበሰፊ ሆኖ ሁሉንም ለውይይት እንዲሰበስብ በጽኑ እንለምናለን ብለዋል። ደብዳቤው አክሎም የሀገር ሽማግሌዎች ጣልቃ ገብተው ልጆቻቸውን እንዲመክሩና እንዲያስታርቁ ጠይቀዋል። በውጭ የሚኖሩ ኢትዮጵያውያንም ለሰላም ጥረት እንዲያደርጉ ጥሪ አቅርበዋል። በሌላ በኩል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ትላንት ባወጣው ሪፖርት በአማራ ክልል የቀጠለው የጸጥታ ችግር ለኮሌራ ወረርሽኝ ምላሽ ለመስጠት የሚደረገውን ጥረት ጨምሮ በክልሉ በሚካሄዱ የሰብአዊ ድጋፍ እንቅስቃሴዎች ላይ ተጽዕኖ ማሳደሩን አመልክቷል። በአማራ ክልል በተከሰተው የኮሌራ ወረርሽኝ ከሐምሌ ወር መጨረሻ አንስቶ አንድ ወር ባልሞላ ጊዜ ውስጥ ብቻ በሀያ ወረዳዎች ሁለት ሺ ሶስት መቶ አራት ሰዎች መያዛቸውንና ከእነዚህ ውስጥ ሰላሳ ሰባት ሰዎች መሞታቸውን ሪፖርቱ ጠቁሟል። ከእነዚህ ውስጥ አብዛኛዎቹም የወረርሽኙ ዋና ማዕከል በሆነችው የቋራ ወረዳ እንደሚገኝም ጠቅሷል። ባለፉት ሳምንታት በአማራ ክልል የተከሰተው ግጭት ከአንድ ዓመት በፊት ከተጠናቀቀው እና ሁለት ዓመታት ከፈጀው የሰሜን ኢትዮጵያ ጦርነት ገና ያላገገሙ ሰላማዊ ሰዎችን ፈተና ሊያባብሰው ይችላል ብሏል ሪፖርቱ። ለአሜሪካ ድምጽ አስቴር ምስጋናው ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። አስቴር እናመሰግናለን። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ነአ ወረዳ የመንዲዳ ነዋሪዎች የሆኑ ስምንት ሰዎች በፋኖ ታጣቂዎች እንደታገቱ ቤተሰቦቻቸው ተናግረዋል። ታጋሾቹ ትናንት ገበያ ውለው የተመለሱ የነበረ ሰላማዊ ሰዎች እንደሆኑ አስተያየት ሰጫዎች ገልጸዋል። የወረዳው ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አብደታ ህልዬ ሁኔታው አሳሳቢ ነው ብለዋል። በአካባቢው የሚንቀሳቀሰው የፋኖ ታጣቂዎች በበኩላቸው ስምንቱን ግለሰቦች በቁጥጥር ስር እንደዋሏቸው ተናግረዋል። የአሜሪካ ድምፅ ያነጋገረው አንድ የፋኖ ታጣቂ አባል እንደሆነ የገለጸ አስተያየት ሰጪ ግለሰቦቹ የተያዙት የስለላ ስራ በመስራት ላይ እያሉ ነው ብሏል። ሆኖም ማጣራት የምንፈልገውን ጉዳይ እንዳጠናቀቅን መንገድ ከተከፈተ ያለ ቅድመ ሁኔታ እንለቃቸዋለን ሲሉም አክሏል። ኬኔዲ አባተ ዝርዝሩን ይነግረናል። እገታው የተፈጸመው ትናንት ነሐሴ 11 ቀን 2015 ዓ ም በኦሮሚያ ክልል አብቹና አወረዳ በሚገኝ አንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በሚታወቅ መለስተኛ የሕዝብ ማመላለሻ ተሽከርካሪ ወደ ወረዳው ዋና ከተማ መንዲዳ በመመለስ ላይ እያሉ መሆኑን የታጋች ቤተሰቦች ገልጸዋል። በአማራ ክልል ሰሜን ሸዋ ዞን በሚገኘው ሲያደብርና ዋዩ ወረዳ ባሉ የፋኖ ታጣቂዎች ታገቱ ከተባሉ ሰዎች መካከል ባለቤታቸው እንደሚገኝ የገለጹ አንዲት አስተያየት ሰጭ ስለ ሁኔታው ለአሜሪካ ድምፅ አስረድተዋል። ከታገቱት ውስጥ አንዱ ባለቤቴ ነው። እኛ የመንዲዳ ከተማ ነዋሪ ነን። ሶስት ልጆች አሉን። አሁን ባለኝ መረጃ እነዋሬ ከተማ ታስረው እንዳሉ ነው። ትላንት ለገበያ ወደ ጅማታ ሄደው ሲመለሱ ነው በታጣቂዎቹ የታገቱት። እኛ ደግሞ ጅማታ የሚታረስ መሬት አለን። ባለቤቴ እዛ ለስራ ሄዶ በመኪና ተሳፍሮ እየተመለሰ አራት ኪሎ ሜትር ሲቀራቸው ነው የተያዙት ባለቤቴ በስልክ እየደረሰ መሆኑን ነግሮኝ አስር ደቂቃ ሳይሞላ ነው የእጅ ስልኩ የተዘጋው። ሌላ አስተያየት ሰጭ ደግሞ ኮንኮላተኒስ ከኔቡሌስ ክያቲ ጉያ ከሌሳ ገባ ጅማታ ከንጀረም ቱራ ገራ መንዲደት መኪናው የወንድሜ ነው። ትናንትና ከጅማታ ገበያ ተነስቶ ወደ መንዲዳ ከተማ ሲጓዝ ነበር። መንዲዳ ከተማ ሳይደርስ መገንጠያ ተብሎ የሚታወቅ ቦታ ላይ የተደራጁ የፋኖ ቡድን አባላት አካባቢው ላይ ጠብቀው ተሳፋሪዎችን እስከነ መኪናው አግተው ወደ አማራ ክልል በሲያደብርና ዋዩ ወረዳ እነዋሪ የምትባል ከተማ ወስደው አሰሯቸው ነው የተባለ ነው። እሱንም አንድ ልጅ ነው በእጅ ስልኩ መልእክት የላከው። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ሀይልየም እገታው መፈጸሙን ተናግረው ይህ የእገታ ድርጊት ቀጣይነት ሊኖረው እንደሚችል ስጋታቸውን ገልጸዋል። በአቢቹና ኛአ ወረዳ ውስጥ ከምትገኘው ጅማታ ገበያ ወደ መንዲዳ በመኪና ሲጓዙ የነበሩ ተሳፋሪዎችን ታጣቂዎቹ እስከነ መኪናቸው አግተው ወስደዋል። እናም አሁን በእነዋሪ ከተማ ታስረው ይገኛሉ። ነገር ግን የመንግስት መዋቅር በወረዳው ስለሌለ ማንንም ለማግኘት አልቻልንም። ታጣቂዎቹ በአካባቢው ስለሚንቀሳቀሱ አሁንም ተጨማሪ ጥቃት እንዳይፈጽሙ ስጋት አለን። የፌዴራል መንግስት ጣልቃ ካልገባ አሳሳቢ ነው። በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች አባልነን ያሉ አስተያየት ሰጪዎች ከአጎራባች የኦሮሚያ ክልል ተነስተው በተሽከርካሪ በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋይ ወረዳ ሲንቀሳቀሱ የነበሩ ሹፌሩን ጨምሮ ስምንት ሰዎች መያዛቸውን አረጋግጠዋል። ይሁን እንጂ እነዚህ ግለሰቦች የተያዙት የአፈር ማዳበሪያ በመሸጥ ስም መረጃ በማሰባሰብ ላይ እያሉ ነው ሲል አንድ የአካባቢው ፋኖ ታጣቂ አባል መሆኑን የገለጸ ና ባለፈው ረቡዕ ነሐሴ አስርም በሌላ ጉዳይ አስተያየቱን ሰጥቶን የነበረ ግለሰብ ለአሜሪካ ድምጽ ተናግሯል። ከኛ የነበረ የፋኖ አባሎች ንሱ ቁጭ ብለው ነበር ብዙ አለቀሰ። በቃ ማለት ከመንዲጋ እየተመላለሱ ማዳበሪያ ለገበሬው እያከፋፈሉ ነው። ከዛ የሚመጣው ማዳበሪያ ግን በሀያ ሺህ ብርና ሰላሳ ሺህ ብር እየተሸጠ ነው። ስለዚህ ቅኝት ላድርግ ብሎ ከምሽት ተነስቶ የእኛ አባሎች ቼክ እያደረጉ ነበር፣ ቅኝት እያደረጉ ነበር፣ መንገዱን ማለት ነው። በዛ ሰዓት ግን ምን ተደረገ? ከዛ የወጡ ትእዛዝ ተልኮ ተሰጥቷቸው ማዳበሪያ ሲያከፋፍሉ የነበሩ ነጋዴዎችን የጫነ መኪና ወደ ሰባት ተሴሩ ስምንተኛ ማለት ነው። ገብቶ አማራ ክልል ቅኝት እያደረገ ነበር። በዛ ሰዓት ያንን ማዳበሪያ በሚያከፋፍልበት ቅኝት በሚያደርግበት ምን ያህል ሰራዊት አለ እያለ መረጃ በሚሰበስብበት ሰዓት የእኛ ኃይሎች ይዘው እኛ ጋር ይታሰሩት ማለት ነው። ማዳበሪያ ሲያከፋፍሉ ብለው ወደ መንዲዳ የሚባለው አካባቢ ሲንቀሳቀሱ የእኛ ልጆች ሄደው ቅኝት አድርገው ሲመለሱ አግኝተዋቸው ይዟቸዋል። ቲሳቸው፣ ስንፈትሽ አንደኛው ከሶስት መቶ ሀምሳ ሺህ ብር በላይ ነበረው። አንደኛው ደግሞ አራት መቶ ምናምን ሺህ ብር ነበረው። ማዳበሪያ ሲያከፋፍል ሲሸጥሉ ማለት ነው እና በዛ መሀል ላይ ቅኝት ሊያደርጉ የመጡ ልጆችም ይዘው ወደዚያ አንጥቷቸዋል። ይሄ አጠፋዊ እርምጃ አይደለም። የእኛ ሀይሎች ግን ይዘው ምንም እውነቴን ነው የምልህ የእናንተ ሪፖርተር ቢኖር ስሬ ቢኖር ደስ ይለኛል። ምንም አይነት የአካል የሚሆን የንብረት የሚሆን አራት መቶ ሺህ ብር ሶስት መቶ ሺህ ብር ይያያዙ አሉ እስከዛ ብራቸው ጭምር ተቆጥሮ ለህዝባዊ ሰራዊቱ ሪፖርት ተደርጎ ተቀምጧል። ምግብ እየመገብን አንድ የተራበ የተያዘ አካል የለም። ምግብ እየመገብን በስምንት ተንከባክበን አስቀምጠናቸዋል። ስምንቱም ግለሰቦች ደህንነታቸው ተጠብቆ እንደሚገኝ የገለጸው አስተያየት ሰጪው በመንግስት ኃይሎች ተዘግቷል ያለው መንገድ ከተከፈተ ያለምንም ቅድመ ሁኔታ ይለቀቃሉ ብሏል። እኛ ቅድመ ሁኔታ የለን ሰላምና መንገዱን የሚከፈት ከሆነ እንለቃቸዋለን። እነዚህ ሰዎች ጋር ችግር የለበት ግለሰቦች ናቸው። መንግስት አድርግ ብስግና አድሙ ከእነዚህ ሰዎች ጋር ችግር ስለሌለብን እንለካቸዋለን። ከእነሱ ጋር ያለብን ችግር የለም አጣርተናል የምናጣራውን ነገር። ስለዚህ እነሱን ወደ አገ ሀገራቸውና ወደ አካባቢያቸው ከዚህ በኋላ እንደዚህ አይነት ነገር እንዳይለመዳቸው አስተምረን እንለካቸዋለን። ግን ስንለካቸውስ በምን መንገድ እንልቀቃቸው? መንገዱ ተዘግተዋል። መንገዱማ ክፍት ነው ብለው እየተንቀሳቀሱ አልነበር እንዴ? መንገዱ ክፍት አይደለም። እኔ እንት ነገር እኮ አንድን መኪና ከኦሮሚያ ክልል ተነስቶ አማራ ክልል እየገባ አይደለም። ይሄ ግልጽ ሊሆንን ሊገባል። ከአማራ ክልልም ተነስቶ ኦሮሚያ ክልል እየገባ አይደለም። መንገዱ ዝግ ነው ግን እነሱ የተያዙት በድብቅ መልኩ ሲንቀሳቀሱ ነው። የእኛ ሰራዊት ከምሽት ተነስቶ አተሳ ሲያደርግ ያዛቸው። ለምን መጣችሁ ሲባሉ እንደዚህ እንደዚህ አይነት ተልእኮ ተሰጥቶናል፣ ማዳበሪያም እየሸጥን ነበር ብለው። ሌላ የተሰጣቸው ተልእኮ ደግሞ በምትንቀሳቀሱበት አካባቢ ለገበሬው ማዳበሪያ እያቀረብን ነው ብላችሁ መረጃ ይዛችሁ ወደ እኛ ተመለሱ ነው የተሰጣቸው። አላማ ምን ያህል ሰራዊት አለ፣ ምን አይነት እንቅስቃሴ አለ፣ በቃ ብቻ ብዙ መረጃ ሰብስባችሁኑ ተብለው ነው የተላኩት። ስለዚህ በዛ ሁኔታ ውስጥ ነው የያዝናቸው። በእኛ በኩል የተወሰደባቸው እርምጃ የሚሆን ምንም ነገር የለም። ሁሉም በጤንነት አሉ። መኪናውም በስነ ስርዓቱ ህዝባዊ ኃይሉ ስር ነው ያለው። መንገድ በተከፈተ ሰዓት ልጆቹንም መኪናውንም የምንመልስበት ሁኔታ ነው ያለው። በእኛ በኩል ምንም ቅድመ ሁኔታ የለም። መንገዱ ብቻ ነው ቅድመ ሁኔታ። መንገድ ዝግ ሆኖ ምንም አይነት የተሽከርካሪ እንቅስቃሴ በሌለበት ሰዓት እነዚህ ሰዎችን ብቻ አሳልፈ ልንጠቅምችል የሆነ ቦታ ያለው ሊመታው ይችላል። ስለዚህ በእኛ በኩል ያለው ምንም እኔ አሁንም የምልስ መንገዱ ይከፈት ሚና ያያዝ ናቸው እንለካለን። ያለ ቅድመ ሁኔታ ያለ ምንም ጥያቄ ማለት። በሌላ በኩል መንገዶቹ ተዘግተው የሚገኙት ጽንፈኛና ዘራፊ ብሎ በሚጠራቸው ታጣቂዎች እንደሆነ መንግሥት በተደጋጋሚ መግለጹ ይታወቃል። ይህም የአፈር ማዳበሪያን ጨምሮ ለአርሶ አደሩ የተለያዩ ግብዓቶችን ለማቅረብ የሚደረገውን ጥረት እንዳደናቀፈ ነው የሚገልጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ የተሰኙ ሁለት አዲስ ክልሎች በአርባ ምንጭና በወልቂጤ ከተማ ተመሠረቱ። በአርባ ምንጭ ከተማ የተመሠረተው የደቡብ ኢትዮጵያ ክልል ሲሆን፣ የክልሉ ርዕሰ መስተዳድር መቀመጫ ደግሞ ወላይታ ሶዶ ሆኖ ተመርጠዋል። የክልሎቹ መስራች ጉባኤተኞች የክልሎቹን ሕገ መንግሥት አጽድቀዋል። የሁለቱ ክልሎች የሥራ ቋንቋ አማርኛ እንዲሆንም ተወስነዋል። ዝርዝሩን ዮናታን ዘብዴዎስ ያሰማናል። የደቡብ ክልል ምክር ቤት ክልሉ ለሁለት ተከፍሎ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ በምት እንዲከፈል ሐምሌ 29 ቀን 2015 ዓ ም ባሳለፈ ባሳለፈው ውሳኔ መሠረት ዛሬ አርብ በአርባ ምንጭና በወልቂተ ከተማዎች በተናጥል ክልሎችን እንደመሠረቱ የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የክልሎቹ ማደራጃ ፕሮጀክት ጽሕፈት ቤት የሕገ መንግሥት ጉዳዮች ኃላፊ ወልት ቢቴም የክልሉን ሁኔታ ከግምት ውስጥ ያስገባ ህገ መንግስት እንደ ረቀቅም ተናግሯል። እናንተ ከነበረው ሕገ መንግሥት በድክመት የሚነሱ ነገሮችን ወደ ጥንካሬ በመቀየር በመተውም ደግሞ ጠንካራ ሲከድ የነበሩትን ደግሞ ያን አጠናክሮ ሁሉ ነገር ታይቶ ነው ረቅቁም እየተዘጋጀ የመጣው ማለት ነው። በአርባ ምንጭ ከተማ የተመሰረተው የደቡብ ኢትዮጵያ ክልል ህገ መንግስት አጽዳቂ ኮሚሽን ለጉባኤው ያቀረበው የህገ መንግስት ረቅቅ በአስር ተቃውሞ በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። ለደቡብ ኢትዮጵያ ክልል ወላይታ ሶዶ የርዕሰ መስተዳድሩ መቀመጫ እንዲሆን ሲመረጥ፣ አርባ ምንጭ፣ ዲላ፣ ሳውላ ጂንካና ካራት ለዋና ከተማነት ተመርጧል በአዲስ የተደራጀው ማዕከላዊ ኢትዮጵያ ክልል ሰባት ከተሞች እንዲኖሩት በጸደቀው ህገ መንግሥቱ ላይ ተደንግጓል ሆሳና የክልሉ ርዕሰ መስታደር መቀመጫ ሆኖም ቡታጅራ ወልቅጠ ወራቤም አላባቁልቶ ዱራምና አሳጃ ከተሞች ደግሞ ለማዕከላዊ ኢትዮጵያ ክልል ተመረጡ ሰባት ማዕከላዊ ከተሞች እንደሆኑ ታውቋል የሁለቱም ክልሎች የሥራ ቋንቋ አማርኛ እንደሆንም ተወስኗል ዳሩ ግን የከተሞች ምርጫ በልዩ ልዩ ዞኖች ተቃውሞ እያስነሱ ይገኛሉ ዛሬ በወልቅተ ከተማ የተካሄደ በሚገኘው የክልሉ ምስርሳ የከተማ ነዋሪዎች ደስተኛ እንዳልሆኑና አብዛኛው ነዋሪ ከቤታቸው እንዳልወጡ አንድ የከተማ ነዋሪ ተናግሯል። ህዝቡን ተቀባይነት አላገኝም። ህዝቡ የሚፈልገው ነገር አይደለም። ሁሉም ባለበት አኩርፎ ነው ያለው። የተወሰነ ክሽማግሌ የተወሰነ የተወሰነ በጣም ጥቂት አለ። ህዝቡ እዛው ተቀባይነት አላገኝም። አኩርፎ ነው ያለው። ወጡ አቀባበል ያደረገን የለም። አብዛኛው ሰው ቤቱ ገብቶ ቁጭ ብለዋል። ብቻ ያው እነሱ ወደ ስብሰባ አዳራሽ ከገቡ በኋላ ማህበረሰቡ የተወሰነው ዝንብ የመክፈት ድባብ ላይ አለ እንጂ ጠዋት ማን ወቶ የተቀበለ። የዞኑ የመንገድና የትራንስፖርት መምሪያ ኃላፊ አቶ ሙራር ከድር ግን ተቃውመው አሉባልታ ነው ይላሉም። የውሸት ምንም አይነት እንቅስቃሴ እንደሌለ ከዚህ በፊት ፎቶ እየለቀቁ ምንም አይነት እንቅስቃሴ እንደሌለ አስመስለው የሚሰሩ አሉና፣ በአጠቃላይ ያለው ሀቅ ያን ሳይሆን አሁን ያው በምታዩት መልኩ አጠቃላይ ፐብሊክ ሰርቫንቱ እንደምታዩት ወቅቱ እንግዳ ለመቀበል አጠቃላይ የከተማ በሁሉም ማህበራዊ መሰረት ላይ ያለው አካል ወቅቱ እንግዳ ለመቀበል በዝግጅት ላይ ነው ያለው። አጠቃላይ እዚህ ወልቂጤ ላይ ከላይ እስከታች ድረስ በልዩ ሁኔታ በድምቀት ነጋዴው ቤቱን በተለየ መልኩ ለንግድ እንቅስቃሴ ዝግጁ አድርጎ፣ ሆቴሎች በተለየ መልኩ ዝግጁ አድርጎ የእንግዳ ማረፊያዎች በተለይ የመልኩ ዝግጁ አድርጎ ብቻም አይደለም ሁሉም ከጫፍ እስከ ጫፍ ወጡ እንግዳ ለመቀበል በጉጉድ ያለበት ሂደት ነው ያሉ። ሰላሳ ሁለት ብሔር ብሔረሰቦችን የያዘው የደቡብ ኢትዮጵያ ክልል ስድስት ዞኖችና አምስት ልዩ ወርዳዎች አሉት። ማዕከላዊ ኢትዮጵያ ክልል ደግሞ አምስት ዞኖች እና አንድ ልዩ ወርዳ ይኖረዋል። የክልሎቹ ፕሬዚዳንትና የቢሮ ኃላፊዎች ምርጫ በነገው ዕለት ይካሄዳል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ መስፋፋትና በዶላር መገባየትን መቀነስ አጀንዳው እንደሚያደርግ ስለሚጠበቀው የብሪክስ ጉባኤ ይነግረናል። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካን ያቀፈው በእንግሊዝኛው መጻረው ቃል ብሪክስ ተብሎ የሚጠራው ቡድን ዓመታዊ የመሪዎች ጉባኤውን በመጪው ማክሰኞ ጆሃንስበርግ ደቡብ አፍሪካ ውስጥ ይከፍታል። እስከ ሐሙስ በሚዘልቀው ጉባኤ ከሚቀርቡ ዋና ዋና አጀንዳዎች መካከል አዳዲስ አባላትን የመጨመር ጉዳይ እንደሚኖርበትም ይጠበቃል። የቪኦኤ ዘጋቢ የሆነችው ካት ብራትሌት በዚህ ዝግጅት ዙሪያ ባለሙያዎችን አነጋግራ ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች። ላይ ላዩን ሲታይ የብሪክስ አባል ሀገሮች ይህ ነው የሚባል የጋራ ወይም የሚያመሳስል ነገር የላቸውም። ብራዚል እና ህንድ እንዲሁም ደቡብ አፍሪካ በዲሞክራሲያዊ ስርዓት የሚተዳደሩ ሲሆኑ ቻይናና ሩሲያ ደግሞ በአምባገነን መንግስታት የሚገዙ ሀገሮች ናቸው። አንድ የሚጋሩት ነገር ግን አለ። እርሱም አሁን ባለው በዩናይትድ ስቴትስ መሩ ዓለም አቀፍ ስርዓት ላይ ያላቸው ቅሬታና ለታዳጊ ሀገሮች የበለጠ አቅም የሚሰጥ ዓለም አቀፍ ስርዓት የመፍጠር ፍላጎታቸው ነው። ቡድኑን ለመቀላቀል ፍላጎት እንዳላቸው ያሳዩት ሀገሮች ብዛትም ይህንኑ የሚጠቁም ነው። ኢራን፣ ሳዑዲ አረቢያ፣ የተባበሩት የአረብ ኤሚሬቶችና አርጀንቲናን ጨምሮ አርባ የሚሆኑ ሀገሮች የብሪክስ አባል ለመሆን ይፈልጋሉ። የፊታችን ማክሰኞ ከሚከፈተው የመሪዎች ጉባኤ ዋና ዋና አጀንዳዎች ውስጥ አንዱ አዳዲስ አባላት የመቀበሉ ጉዳይ እንደሚሆን ይጠበቃል። አሁን ባሉት አባል ሀገሮች መካከል አባላት መጨመሩና መስፋፋቱ በሚኖረው ጠቀሜታ ላይ የአመለካከት ልዩነት አለ። ብሪክስ የሚለውን ስያሜ ከፈጠሩት መካከል አንዱ የሆኑት የቀድሞ የጎልድማን ሳክስ ኩባንያ ኢኮኖሚስት ጂም ኦኒለን ጨምሮ አንዳንድ ተንታኞች ብሪክስ ከ14 ዓመታት በፊት ማለት እንደ አውሮፓውያን የዘመን አቆጣጠር በ2009 ዓም ከተመሰረተ ወዲህ ይህ ነው የሚባል ክንዋኔ አላሳየም ይላሉ። በደቡብ አፍሪካ ዩኒቨርሲቲ የዓለም አቀፋዊ ውይይት ተቋም አጥኚው ሚካቴኪሶ ኩባዬ ግን በዚህ አመለካከት አይስማሙም። There are over 40 countries that have expressed an interest, uh, in joining BRICS. ብሪክስን ለመቀላቀል ፍላጎት እንዳላቸው ያስታውቁ ከአርባ የሚበልጡ አገሮች አሉ። የብሪክስ አባል ለመሆን መፈለጋቸው በግልጽ የሚያሳየው ያዩት ጥቅም መኖሩን ነው። የተለያዩ ሀያለም ባሉበት ወቅታዊ ጂኦፖለቲካዊ ሁኔታ ታዳጊ አገሮች ያሏቸውን አማራጮች እየቃኙ ናቸው። ይህም የብሪክስ አባል ለመሆን የሚፈልጉ አገሮች ብዛት እንደ አዲስ እንዲጨምር አድርጎታል። በጉዳዩ ላይ ባለፈው ሳምንት ሀሳባቸውን ያጋሩት የደቡብ አፍሪካ የዓለም አቀፍ ግንኙነቶችና ትብብር ሚኒስትር ናሬዲ ፓንደርም አሁን ባለው ጂኦ ፖለቲካዊ ሁናቴ ታዳጊ ሀገሮች ሌሎች አማራጮችን እያሰሱ መሆናቸውን አመልክተው ነበር። ስቲቨን ግረድስ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም አጥኚ ሲሆኑ ብሪክስን የሚቀላቀሉ ዲሞክራሲያዊ ያልሆኑ አገሮች ቁጥር እየጨመረ ከሄደ የቡድኑ ምዕራባውያን ጠል አቋም ይበልጡን እየከረረ ይሄዳል ብለዋል። በእርግጥም ብሪክስ ከተስፋፋ፣ በዚያም ላይ ኢራንን የመሳሰሉ አገሮችን በአባልነት ከተቀላቀሉ በሚካሄዱት ውይይቶች ውስጥ የሚኖረው ምዕራባውያን ጥልቃና የተጠናከረ መሄዱ የማይቀር ነው። አሁን ያሉት የብሬክስ አባል ሀገሮች ከዓለም ሕዝብ ቁጥር አርባ ከመቶውን ይይዛሉ። ከዓለም አጠቃላይ የአገር ውስጥ ምርት መጠንም አንድ አራተኛ ገደማውን እንደሚይዙ ነው የሚገመተው። አባል ሀገራቱ በዓለም ገበያ ገንዘቦች ካላቸው ጥንካሬ አኳያ ሲታይ ደግሞ በአሁኑ ጊዜ የብሪክስ አባል ሀገሮች በዓለም አቀፍ የኢኮኖሚ እንቅስቃሴ ከቡድን ሰባት አባል ሀገሮች የበለጠ ድርሻ አላቸው። ከአሁን ቀደም ብሪክስ የጋራ ገንዘብ ይኑረው የሚለው ጉዳይ ተነስቶ የነበረ ቢሆንም በዚህ ጉባኤ ላይ ለውይይት እንደማይቀርብ የጉባኤው አዘጋጆች ገልጸዋል። ይሁን እንጂ የቡድኑ አዲሱ የልማት ባንክ በዶላር መገበያየትና ሌላም የፋይናንስ እንቅስቃሴዎች ማካሄድ እየቀነሰ እንዲሄድ ፍላጎት አለው። ተንታኙ ስቲቨን ግረድዝ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ሌላው የሚነሳው ደግሞ ሀገሮቹ የሚናገዱበት ገንዘብ ጉዳይ ነው። በዩናይትድ ስቴትስ ዶላር ከምንገበያይ በይበልጥ በራሳችን ገንዘብ እንገበያይ የሚል ውይይትም ይኖራል። በመጪው ሳምንት ከማክሰኞ እስከ ሐሙስ በሚካሄደው አመታዊው የመሪዎች ጉባኤ ላይ የአስተናጋጇ የደቡብ አፍሪካ ፕሬዚደንት ሴሬል ራማፎሳ፣ የቻይናው ሺጂንፒንግ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እንዲሁም የብራዚል ፕሬዚደንት ሉዊዝ ኢናሲዮ ሉላ ዲሳልቫ እንደሚገኙ አረጋግጠዋል። ሩሲያ ደግሞ የውጭ ጉዳይ ሚኒስትሯን ሴርጌ ላቭሮቭን ትልካለች። ፕሬዚደንቷ ቭላዲሚር ፑቲን ግን በዓለም አቀፍ የወንጀል ፍርድ ቤት በዩክሬን በተፈጸሙ የጦር ወንጀሎች እንዲያዙ የእስር ማዘዣ የወጣባቸው በመሆናቸው በጉባኤው ላይ በርቀት ሆነው ነው የሚሳተፉት። ደቡብ አፍሪካ ፍርድ ቤቱ የተቋቋመበት ድንጋጌ ፈራሚ ሀገር እንደመሆኗ ፑቲን አገሯን ቢረግጡ የማሰር ግዴታ ስላለባት አለመገኘታቸው ከሚመጣባት የዲፕሎማሲ ጣጣ እንድታመልጥ ረድቷታል። በሌላ በኩል ደግሞ የደቡብ አፍሪካው ፕሬዚደንት የሀገራቸው ግንባር ቀደም የንግድ አጋር የሆነችው የቻይና ፕሬዚደንት ሺን ከብሪክስ ጉባኤ ውጭ የሁለትዮሽ ኦፊሴላዊ መስተንግዶ ያዘጋጁላቸው መሆኑ ታውቋል። እያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከሰላሳ አምስት ደቂቃ ነው። እዚህ እኛ ባለንበት ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከሰላሳ አምስት ደቂቃ የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ቀጣዩ ምዕራፍ ዝግጅታችን ስንሻገር የመጀመሪያው ዘገባ ወደ ምዕራብ ወለጋ ይወስድናል። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ውስጥ ተጠልለው የሚገኙ ተፈናቃዮች ለወራት እርዳታ ለማግኘታቸውን በመግለጽ እያማደሩ ነው። ለተፈናቃዮቹ የሚላከው እርዳታ በተሽከርካሪ ጥረትና በጸጥታ ችግር ምክንያት እንደሚዘገይ የምዕራብ ወለጋ ዞን ቡሳ ጎንፋ ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ ለቪኦኤ ተናግረዋል። የተፈናቃዮቹ መንዴ የተጠለሉት ቤንሻንጉል ጉሙዝ ክልል ሴዳል ወረዳ ውስጥ ደርሶ ከነበረው የጸጥታ ደህንነት ዕጦት ሸሽተው እንደሆነ ተነግረዋል። ፀሐይ ዳምጠው ዝርዝር አላት። የቤኒሻንጉል ጉሙዝ ክልል ሴዳል ወረዳ ለሁለተኛ ጊዜ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ የሚገኙና ስማቸው በይፋ እንዳይጠቀስ የጠየቁ አንድ ተፈናቃይ ለወራት የምግብ እርዳታ ባለማግኘታቸው በእጅጉ እንደተቸገሩ ለአሜሪካ ድምፅ ገልጸዋል። እርዳታው ከተቋረጠ አንድ ዓመት አልፎታል። አልፎ አልፎ የሚመጣውም ለማን እንደሚሰጥ አናውቅም። በሺዎች የምንቆጠር ተፈናቃዮች ተርበናል። ይሰጣችኋል የተባልነውን 15 ኪሎ ግራም እህል እንኳን አላገኘንም። ሰሚ ያጥተናል። ለመጀመሪያ ጊዜ በ2011 ዓም ስፈናከሉ ስፈናቀሉ ከአንድ ዓመት በላይ በመንዲ እንደቆዩ ያስታወሱት እኚሁ ተፈናቃይ ከአንድ ዓመት በኋላ አካባቢው ተረጋግቷል ተብለው ቢመለሱም በመንግስት የጸጥታ ኃይሎችና በስፍራው በሚንቀሳቀሱ ታጣቂዎች መካከል ግጭቱ በመቀጠሉ ከጥቂት ወራት በኋላ ዳግም እንደተፈናቀሉ ተናግረዋል። በመንዲ ከተማና በአካባቢው ወረዳዎች ተበታትነው የሚገኙ ተፈናቃዮች ጉዳይ ኮሚቴ አስተባባሪ እንደሆኑ ጠቅሰው ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ችግራቸው እየከፋ መምጣቱን ይናገራሉ። የቀያቸው ሰላም ተመልሶና ሁኔታው ተረጋግቶ ለመመለስ አጥብቀው እንደምሹም ገልጸዋል። ወጣቶች በሰው በረንዳ ላይ ወድቀው ነው ያሉት። ገሚሶቹ በሰው ቤት ሰራተኝነት ተቀጥረዋል። ቤተሰቦቻቸው ተበታትነዋል። ልጆቻቸው ትምህርት ካቋረጡ ሶስት አመት አለፋቸው። በመንግስት ትኩረት ተነፍጎናል። እንደ ሌላው አካባቢ መጠለያ ሳይሰጠን ለአመታት እየተንገላታን ነው። በሶስት ወር አንዴ እርዳታ እየተባለ የሚሰጠውም ለአንድ አባወራ አስራ አምስት ኪሎ ግራም ስንዴ ነው። እስከ መቼ በዚህ ሁኔታ እንቀጥላለን? መንግስት በአካባቢው ሰላምን አስፍኖ ወደ ቀያችን ቢመልሰን ደስታችን ነው። ሌላው ተፈናቃይም ለወራት ድጋፍ እንዳላገኙ አመልክተዋል። እርዳታ መጥቷል እንባላለን እንጂ ምንም እየተሰጠን አይደለም። ቡሳ ጎኖፋ ወረዳን ስንጠይቅ ለእናንተ አይደለም ለሚሊሻ ነው ይሉናል። አሁን ለልጆቻችን የምንሰጠው ነገር የለንም። ሊታሰብ ከሚችለው በላይ በከፋ ችግር ውስጥ ነን። የምዕራቡን ወለጋ ዞን ቡሳ ጎኖፋ ወረዳ ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየው አልፎ አልፎ በተለያዩ ችግሮች ምክንያት ሰብአዊ ድጋፍ ለተወሰነ ጊዜ እንደሚዘገይ አስረድተዋል። ናሞኒ ኩን ካማሼ ራ ከን ቡቃን በረኩ ኩማ ለማኩ ቁጠተ ኮራ ካሴት ሮ እነዚህ ሰዎች ከ2011 ዓ ም ጀምሮ በቤንሻንጉል ጉምዝና በኦሮሚያ ክልል አዋሳኝ ላይ ተፈጥሮ በነበረው ግጭት ምክንያት ከካማሼ ዞን የተፈናቀሉ ናቸው። በዞኑ በጸጥታው ችግር በርካታ ዜጎች ተፈናቅለዋል። ወደ ምዕራብ ወለጋ መንዲ ከተማ ከመጡ ወዲህ መንግስትና መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እየሰጧቸው ይገኛሉ። በቂ ነው ማለት ግን አይቻልም። አልፎ አልፎ የጸጥታው ችግር እርዳታውን ለማጓጓዝ አስቸጋሪ ሲያደርገው በወቅቱ ሳይደርስ ይዘገያል እንጂ በተቻለ መጠን እየረዳናቸው ነው። ኃላፊዋ አክሎም ተፈናቃዮቹን መልሰው ለማቋቋም እቅድ እንደተያዘ ለአሜሪካ ድምጽ ተናግረዋል።በዚህ በዚህ ዓመት ከካማሼ ዞን የተፈናቀሉትን ወደ ሶስት ሺህ ሁለት መቶ አራት ተፈናቃዮችን እንዲሁም ከተለያዩ ወረዳዎች ተፈናቅለው በከተማዋና በአካባቢው ያሉትን አራት ሺህ የሚደርሱ አባወራዎችን መልሰን ለማቋቋም ከክልሉ መንግስት ጋራ እቅድ ይዘናል። የጸጥታው ችግር እንደተረጋጋ ወደ ቀያቸው እንመልሳቸዋለን። የብዙ ተፈናቃዮችም ፍላጎት ይኸው ነው። ሁሉም ባለድርሻ አካላት ከተለያዩ ወረዳዎች ተፈናቅለው በምዕራብ ወለጋ ዞን ለሚገኙ በሺዎች ለሚቆጠሩ ዜጎች የበኩላቸውን እርዳታ ለማድረስ እንዲረባረቡ ኃላፊዋ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ በቅርቡ ባወጣው ሪፖርት እንደ አውሮፓያኑ አቆጣጠር በ2023 በምዕራብ ኦሮሚያ የጸጥታው ችግር ብሻሻልም የሰብአዊ እርዳታ ተደራሽነትና የግብዓት እጦት እያጋጠመ በመሆኑ በተለይም በአራቱ የወለጋ ዞኖች በምስራቅ፣ ምዕራብ፣ ቀለምና ሆሮ ጉዱሩ ወለጋ ዞኖች የሰብዓዊ እርዳታ ምላሾችን መጠን ከፍ ለማድረግ መሰራት እንዳለበት አመልክተዋል። የኦሮሚያ ክልል እንደ አውሮፓያኑ አቆጣጠር በ2023 መጨረሻ የአራቱ ዞኖች የጸጥታ ችግር ተሻሽሎ ከቀጠለ ወደ 450 ሺህ የሚደርሱ ተፈናቃይ ዜጎችን ወደ ቀያቸው እንዲመለሱ ለማድረግ እቅድ እንደያዘም የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮው በሪፖርቱ አክሎ አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ወደ ቀጣዩ ዘገባ ስንሻገር የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ለመስጠት በአማራ ክልል በሚገኙ ዩኒቨርሲቲዎች የተመደቡት ሁሉንም መምህራን ወደ የአካባቢያቸው እንደመለሰ ትምህርት ሚኒስቴር አስታውቋል። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በአማራ ክልል የተመደቡትንና ከክልሉ ወደ ሌሎች ክልሎች የተመደቡት በድምሩ ከ9 ሺህ በላይ ፈታኝ መምህራንና የፈተና አስፈጻሚዎች ሁሉም ወደ የአካባቢያቸው እንደተመለሱ ተናግረዋል። ፈታኝ መምህራንና የፈተና አስፈጻሚዎችን በቻርተር አውሮፕላንና በመኪና ማስወጣት እንደተቻለ ዋና ዳይሬክተሩ አክለዋል። የአሜሪካ ድምፅ ያነጋገራቸው ፈታኝ መምህራንም ከአማራ ክልል በሰላም እንደወጡና ከቤተሰቦቻቸው ጋር እንደተቀላቀሉ ተናግረዋል። የጅማ ዩኒቨርሲቲ እንዲሁ በአማራ ክልል ተመድበው የነበሩ መምህራኑ ሁሉም በሰላም እንደተመለሱ ለአሜሪካ ድምፅ አስታውቀዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልኮልናል። የዘንድሮውን የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት በአማራ ክልል ወደሚገኙ ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተስፋፋው ግጭት ምክንያት ወደ መጡበት መመለስ ባለመቻላቸው ለችግር ተጋልጠው እንደነበር የአሜሪካ ድምፅ ቀደም ሲል መዘገቡ ይታወሳል። በወቅቱ ካሰማናቸው የድረሱልን ድምፆች አንዱ እንዲህ የሚል ነበር። ያው መከላከያ ኃይሎች ያው ኮቸሮንጎን ከነሱ ለምነን እየበላን እስከዛሬ ቆይተናል። በጣም በአስቸጋሪ ሁኔታ ውስጥ ነው ያለነው። የሚጠይቀን አካል የለም። ቱ መንግስት ጣልቃ ገብቶ እኛን ከዚህ ሁኔታ እንዲያስወጣን ነው እኛ አሁን ከዚህ በኋላ ከአቅማችን በላይ ነው የሆነው። ይህን የተማጽኖ ጥሪ ያሰሙት በጊዜው ስማቸው እንዳይጠቀስ የጠየቁ በጎንደር ዩኒቨርሲቲ ተመድበው የነበሩ የቦንጋ ዩኒቨርሲቲ መምህር አቶ ግዛቸው አባተ ናቸው። በተመደቡበት ዩኒቨርሲቲ የተለያዩ ችግሮችን ካሳለፉ በኋላ የትምህርት ሚኒስቴር ባመቻቸው የትራንስፖርት አገልግሎት አሁን እርሳቸውና ባልደረቦቻቸው በሰላም እንደተመለሱ ገልጸውልናል። በሰላም መተን ወደ ቤተሰብ ተገራግደናል። እናንተንም በጣም ነው ማመሰግነው። ያው ተምቻለው፣ የሚያድን ታስተላልፎ ዘገባውን ተምቻለው ያኔ የነበረው ረሃቡ የቶክስ ድምፁ ጋር እዚህ ያለውን ንጹ አየርን ሳስተያይ በቃ የሆነ አንዳንድ ግራ የት ነው ያለውት የምል የሆነ አንድ አገር የተደባለቀ ስሜት ያ ነው የምሰማኝ። ምክንያቱም እዚህ ያለው ሰላም እዛ መጥፋቱ የነበረው ነገር ጋር እዚህ ያለው ነገር ሳወዳድር በቃ የሆነ ግራ ነው ምገባኝ ብቻ ብቻኔ ቃላት ነው የሚያትለኝ። በአማራ ክልል እንጅባራ ዩኒቨርሲቲ ተመድበው እንደነበር የነገሩን የአምቦ ዩኒቨርሲቲ መምህሩ አቶ ታረቀኝ ዘሪሁንም ከሶስት ሳምንታት በኋላ እርሳቸውን ጨምሮ ሁለት መቶ ሰባ ፈታኝ መምህራን በባህር ዳር አየር ማረፊያ በኩል እንደወጡ ነግረውናል። ከተማው ስረበች ነበር። መንገዱ ሁሉ ስረበች ነበር። ሱ ሁሉ ስለዋወጡ ነበር እና ያው ኮንዲሽኑ ያሰራ ነበር እና አንተ እዛ ምታ በጠበንጃ ነው በቃ ካለ ና ሴፍ አልነበረም። ባይዘይ በማናውቀው ነገር ዘን ውስጥ ቱክሲ ውስጥ ሁሉ ገብተናል እና እግዚአብሔር ይመስገን ግን አሁን ሰላም ነን እና በሰላም ወደ ሀገራችን ተመልሰናል። ያው የሞቴ ሰው ብኖርም ከጎንደር ዩኒቨርሲቲ ስ ወንድማችን ነው ግን ብቻ ሆኖ የቀረ ነው። በሰላም መመለሳችን እኔ ደስ ይለናል። ከዚህ ቀደም ከደብረ ማርቆስ ዩኒቨርሲቲ በስልክ አስተያየት የሰጡን የዲላ ዩኒቨርሲቲው መምህር ዶክተር ዳመነ ማጣናም በዩኒቨርሲቲው ተመድበው የነበሩ ከአምስት መቶ በላይ መምህራን ሁሉም በመኪና እንደተመለሱ ተናግረዋል። ከማርቆስ ወደ አዲስ አበባ በመኪና ደረስኩ። መንገዱ እንዴት ነበር ዶክተር? መንገዱ ያው ብዙም ችግር አልነበረም። አልፎ አልፎ በፊት ዝግ የነበረው ድንጋዮቹ ምናምን ነበሩ። ከዛ ውጭ ብዙም ችግር አልነበረም ያው የእኛ ተደብደር ደብዳቤ ስላለ እሱን ደብዳቤ እያዩ የእኛን መኪና ብቻ ነው የሚያልፈው። ሌላ ብዙም እንትን አልነበረም። የእኛን ተደብደር ደብዳቤ ስላለ ብዙም ችግር አልነበረም። ስንት ትሆናላችሁ ዶክተር? አንድ ላይ የመጣችሁት? ሶስት ጊዜ ነው ተከፋፍለን፣ ለወጣ አንድ ላይ አይደለም። ወደ ዘጠኝ መኪና ስልሳ አምስት አምስት ሰው ነው የወጣው። ብዙ ሰው ነው የወጣው። ቀደም ሲል ከጅማ ዩኒቨርሲቲ 53 መምህራን በአማራ ክልል ተመድበው እንደነበር ያወሱት የዩኒቨርሲቲው ፕሬዚደንት ዶክተር ጀማል አባፊጣ በበኩላቸው ሁሉም መምህራን በደህና እንደተመለሱ በላኩልን መረጃ አስታውቀዋል። በጉዳዩ ላይ በአሜሪካ ድምፅ የተጠየቁት የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ ከሌሎች አካባቢዎች ወደ አማራ ክልል የተመደቡና ከዚያው ክልል ወደ ሌሎች ክልሎች የተመደቡ ከዘጠኝ ሺህ በላይ ፈታኝ መምህራንና የፈተና አስፈጻሚዎች ሁሉም ወደየመጡባቸው አካባቢዎች እንደተመለሱ ገልጸዋል። በዚህ ሰዓት ላይ ሁሉም ወደ የመጣበት ሁለቱንም የሰራ ነው ባ ከተለያዩ ክልሎች ወደ አማራ ክልል ይሄዱ አሉ። እነሱ ወደ አምስት ሺህ አምስት መቶ አካባቢ ናቸው። ከአማራ ክልል ደግሞ ወደ ተለያዩ ክልሎች ይሄዱ አሉ። እነሱስ ቁጥራቸው ስንት ይሆናል ዶክተር? ሦስት ሺህ ስምንት መቶ ምናምን ናቸው። ሙሉ ቻርተር አውሮፕላን እየያዝን ነው ያወጣናቸው። ሀንድሬድ ፐርሰንት አወጥተን ወደ የቤታቸውም ገብተዋል። በተለያዩ ምክንያቶች በአውሮፕላን መመለስ ላልቻሉት ደግሞ ከጸጥታ አካላት ጋር በመተባበር በመኪና እንዲወጡ እንደተደረገ ዶክተር እሸቱ ጠቅሰዋል። ፈታኝ መምህራኑና የፈተና አስፈጻሚዎቹ በክልሉ በቆዩባቸው ጊዜያት ያጋጠማቸውን የምግብ እጥረት ለመቅረፍ የትምህርት ሚኒስቴር ጥረት ሲያደርግ እንደነበርም አውስተዋል። ከተማው ላይ ሲሪየስ የሆነ የጸጥታ ችግር ሲፈጠር ምግብ ሆቴሎች ውስጥ ለሆቴሉ ምግብ ውስጥ ቢቸገሩ ነበር እና ያንም በሚነግሩን ሰዓት ላይ ዩኒቨርሲቲዎች ያላቸውን ማሽን እና ውስን ሰው ተጠቅሞ የተወሰነ ዳቦ ነገር፣ ሻይ እንደዚህም የቻሉትን ያህል እንዲያቀርቡ አድርገናል። በጣምም የተቸገርን አንድ ቦታ ግን ያንንም ለማድረግ ትንሽ መሃል ላይ የጸጥታውን አክቲቭ የሆነ ኮንፍሊክት ስለነበር ከመከላከያ ጋር ተለናግረን የመከላከያ ሬሽን እንዲደርሳቸው አያደርግ ነው። ፈታኝ መምህራኑ እዚያው በቆዩባቸው ሳምንታት ለከፍተኛ ወጪ እንደተዳረጉ ጠቅሰው፣ ሆኖም የሚመለከታቸው አካላት የማካካሻ አበል እየከፈሏቸው አለመሆኑ ቅር እንዳሰኛቸው አልሸሸጉም። ዶክተር እሸቱ ከበደ በበኩላቸው አብዛኞቹ ዩኒቨርሲቲዎች የፈታኞቹን ወጪ ያገናዘበ የውሎ አበል ክፍያ ሲፈጽሙ እስካሁን ድረስ ያልከፈሏቸው ደግሞ በቅርቡ ክፍያ እንደሚፈጽሙ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። በካርቱም የተፈጠረውን ግጭት የሸሸው ሱዳናዊው ሰዓሌ ከሰሞኑ በኢትዮጵያ መዲና አዲስ አበባ በሀገር ውስጥ ያለው ግጭት ውጤቶችን የሚያንጸባርቁ የስዕል ሥራዎቹን ለእይታ አቅርቧል። የኤፍፒን ዘገባ እንደሚከተለው አቀናብረነዋል። በሱዳን አራተኛ ወሩን ያስቆጠረውና ከቁጥጥር ውጭ የሆነው ግጭት የጅምላ መፈናቀል ምክንያት ሆነዋል። ሚሊዮኖችን ለረሃብ እንዳይዳርግ ሰብአዊ ተቋማትም በማስጠንቀቅ ላይ ይገኛሉ። ነፍሱን ለማዳን ወደ አዲስ አበባ ያቀናው ሰዓሊ አብድራማን አብደላ በሀገሩ የሰፈነውን ከባድ መንፈስ በስዕል ስራዎቹ ለመግለጽ መርጠዋል። ወደዚህ ከመጣሁ አንድ ወር ሆኖኛል። እነዚህን የስል ስራዎች የሠራሁበት ምክንያት በአገር እየተከናወነ ያለውን ጦርነትና የደረሰብንን ጉዳት በተመለከተ ልገልጸው የምፈልገው ከፍተኛ ስሜት በመኖሩ ነው። አሁን ላይ ጊዜው አለኝ። አሁን ላይ ሙሉ ሰዓት የማሳልፈው ጥቁር እምባ ስል የሰየምኳቸውን የቅብ ስራዎችን በማሰናዳት ነው። በሱዳን ያለውን ጽልመት በተመለከተ ያለኝን ስሜት ይወክላል። አብድራማን አብድላ ስራዎቹ በሱዳን እየሆነ ያለውን ለመግለጽ ጦርነት በሰዎች ህይወት፣ ባህልና ታሪክ ላይ ስለሚያስከትለው ውድመት ለዓለም ለማስረዳት እንዳለሙ ይናገራል። የጥበብ ስራዎችን ለሚመለከት በሰዎች አእምሮ ምስል፣ አካል አወቃቀር አንጻር ምን እየተከናወነ እንደሆነ ያሳያሉም። አንዳንዶቹ ምስሎች ቅርጻቸው የዛነፈ ነው። በጦርነቱ ወቅት የተፈጠረውን የከተማዎችን ማዛባት፣ የሰው ልጆችን ገጽና ፊት ማዛነፍ ያሳያል። ተመልካቾች ከነዚህ ስራዎች በህዝቦች ላይ ስለደረሱ ጉዳቶች ምስላዊና ስነ ልቦናዊ መልክቶችን ያገኛሉ። ሱዳናውያን የኪነ ጥበብ ባለሙያዎችን መደገፍ በአሁኑ ጊዜ በእጅጉ አስፈላጊ ሁኗል። እዚህ ምክንያቱ ደግሞ ኪነ ጥበብ በሀገሪቱ ውስጥ ዳግም ውልደት እያገኘች በመሆኑ ነው። ኢትዮጵያ ሳሊያንና ቀራጮች ማህበር ፕሬዚደንት አክሊሉ መንግስቱ ስለ አብዱራማን ስራዎች ይህንም ብለዋል። የሚመስለውን ነገር በሙሉ ባለ አንጸባርቃቸው በሙሉ የምታያቸው ስራዎች ከሀዘን ጋር ከፍራስሽን ጋር ከዲፕሬሽን ጋር የተያዙ ስራዎች ናቸው። በአሁኑ ሳ እኔ የማያቸው አዘን አርቲስት ማለት ቀርቷል። ቀለሞቹ ለንደን የቀዘቀዘ ቀለሞች ናቸው። የምታይበት እን ብራይት የሆነ ቀለም እንዲ ፋካ ያ ነገር አታይበት የሱዳን ውስጥ ግጭት በሚያዝያ ወር ከተቀሰቀሰ በኋላ ሀገሪቱ ወደ አስከፊ ሰብአዊ ቀውስ ውስጥ ገብታለች። የተባበሩት መንግስታት በሀገሪቱ የዘፈቀደ ግድያና የፆታ ጥቃት እንዳይንሰራፋ ስጋቱን ገልጸዋል። የሃያ ዓለም አቀፍ ድርጅት ኃላፊዎች ከሰሞኑ ባደረጉት የጋራ ጥሪ ከስድስት ሚሊዮን በላይ የሀገሪቱ ሕዝብ በረሃብ ቋፍ ላይ እንደሚገኝም አስጠንቅቀዋል።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ከአሜሪካ ድምፅ ጋር ስላላችሁ በእጅጉ ደስ ብሎናል። እንግዲህ ለምሽቱ ከያዝንላችሁ ዝግጅቶች መካከል እንደ መጨረሻ የምናደርገው የኢትዮጵያ አትሌቲክስ ቡድንን ለ19ኛው ዓለም አትሌቲክስ ሻምፒዮና አስፈላጊውን ቅድመ ዝግጅት አጠናቅቆ ሐሙስ ቡዳፔስት ገብቷል። መጪው መርሃ ግብር የመክፈቻ ስነስርዓትን ጨምሮ የተለያዩ ውድድሮች እንደሚስተናገዱበትም ይጠበቃል። በነገ እለት የኢትዮጵያ አትሌቲክስ ቡድን በሴቶች 10000 ሜትር ውድድር፣ በወንዶችና በሴቶች ደግሞ 1500 ሜትር፣ በወንዶች 3000 ሜትር መሰናክል የማጣሪያ ውድድሮችን ያደርጋል ተብሎም ይጠበቃል። ኤቢሳ ነገሰ ከቡዳፔስት አትሌቶች የኢትዮጵያ ቡድን መሪና አሰልጣኞችን አነጋግረው ቀጣዩን ዘገባ ልኮልናል። አስራዘጠኛው የዓለም አትሌቲክስ ሻምፒዮና በሃንጋሪ ቡዳፔስት ነገ ይጀመራል። ለዚህ ደግሞ ለመሳተፍ የኢትዮጵያ አትሌቲክስ ቡድን በቡዳፔስት ይገኛል። ነገ ፍጻሜያቸውን ከሚያገኙት ውድድሮች ውስጥ አስር ሺህ ሜትር አንዱ ነው፣ በሴቶች ውድድር ማለት ነው። በዛ ላይ ሺ አምስት መቶ ሜትር በሴቶች በወንዶች ማጣሪያ፣ እንደዚሁም በሶስት ሺህ መሰናክል በወንዶች ማጣሪያ ይካሄዳል። አሰልጣኞችን እንደዚሁም አትሌቶችን ስለ ውድድሩ አነጋግረናል። ተከታተሉ። እኔ አትሌት ገዛኸኝ አበራ ባላለሁ። የኢትዮጵያ አትሌት ፌዴሬሽን ተቀዳይ ፕሬዚዳንትና የቴክኒክ ሰብሳቢ ነኝ። እንደሚታወቀው አትሌት ገዛኸኝ አበራ ዛሬ ቡዳፔስት ተገናኝተናል። የተገናኝንበትም ደግሞ የዓለም ሻምፒዮና አትሌት ሻምፒዮና ይካሄዳል ና በዚህ ላይ አትሌቶችን ቡድን መርተን እዚህ ያለሁ። እስቲ ስለ አጠቃላይ ዝግጅቱ እንዴት ነበረ እዚህ እስክደርሱ ድረስ ያለውን ሁኔታ ና ምንስ ይጠበቃል? አመሰግናለው። ኤቦ እንግዲህ አሁን ኦሎሞስት ከሁለት ቀን በፊት ዛሬን ጨምሮ ሶስተኛ ቀን አድርገናል። እኔና ረዳት ኮሚሽነር ደራርቱ ሁሉ ለኮንግረሱ ስብሰባ ወደ ዚሁ ወደ ሃንጋሪ መጥተናል። ነገር ግን በዛሬው እለት የመጀመሪያው ቲማችን ወደ ቡዳፔስት የገባበት ሁኔታዎች አሉ። ይሄ የሆነበት እንግዲህ እኛ ዝግጅቶቻችን በጣም ጥሩ ነበሩ። ከሁለት ወር በፊት አትሌቶቻችን በሚኒማ ሰሌክት ካደረግን በኋላ ከአንድ ወር ተኩል ያላነሰ ወደ ሆቴል አስገብተን ዝግጅት አድርገናል። አሰልጣኞቻችን በደንብ አድርገው የራሳቸውን ስኬጁልና የአትሌቶቹን ፕሮግራም ትሬኒንግ ፕሮግራም አስገብተው እሱን ኢቫሌት አድርገን ወደ ስራ ገባን። አንድ ወር ከሁለት ሳምንት ባላነሰ ትሬኒንግ ሰርተናል። አትሌቶቻችን በጣም ጥሩ ዝግጅት አድርጓል። በጤና ሁኔታ በጣም ጥሩ ነው ያሉት። እንግዲህ ከምንሳተፈው በስምንት መቶ እስከ ማራቶን ኢቨንት ነው ተሳትፎ የምናደርገው። ይህም ቡድን በበላይነት በቡድን መሪነት መርቼ ወደዚህ የመጣሁት እኔ ነኝ። የመጀመሪያው ፌዝ ማለትም አስር ሺህ እና ሺህ አምስት መቶ ጨምሮ አትሌቶቹ ወደዚህ መጥተዋል። ያለው ነገር የሚመስላል ባቸው አመሰግናለሁ። እንግዲህ ያው እንደሚታወቀው ሀገራችን ኢትዮጵያ በዚህ ውድድር ላይ ትልቅ ታሪክ ያላት ሀገር ናት እና ለዚህ ውድድር ቅድመ ዝግጅት ስናደርግ ቆይተናል ለአስር እና ለአስራ አንድ ወራት ያህል ለዛው እንግዲህ በመጀመሪያ ለዚህ ዓለምን አዘጋጅተ እቅዳውት ነበር ስንዘጋጅ የነበረው። በዛው መሰረት እቅዶቻችን አንደኛ አትሌቶችን ማብቃት ነው። ሁለተኛ ለአትሌቶቹ በሰሩ ስልጠና መሰረት ለዚህ ለዓለም ሻምፒዮና ሊያስገባቸው ሊያሳትፋቸው የሚችል ሚኒመም ማስመዝገብ ነበር። ይህንን ማስመዝግብን ያው አትሌቶቻችን በአስር ሺህ እንደምታውቀው ዘንድሮ ፈጣን ሰዓት ነው ያስመዘግቡ ለም እና ስለዚህ በዛው በዛ መሰረት ተዘጋጅተን አሁን እንግዲህ ያው በዚህ ውድድር ላይ ለመሳተፍ በዋዜማ ላይ እንገኛለን። ለዚህ ውድድር ወይም ደግሞ ቀደም ሲል እነ ሙሩፅ ይፍጠር፣ ቀርሜሳ መቀለ፣ ኃይሌ ገብረሥላሴ እና ኢብራሂም ጀላላ ያስመዘገቡትን ታሪክ ለማስመዘገብ ተዘጋጅተናል። እንግዲህ ዝግጅቱ ያው አትሌቶቹ ከዓመት እስከ ዓመት ያው ሁልጊዜ ዝግጅት ላይ ናቸው፣ እንደምታወቀው። አሁን ግን ፌዴሬሽናችን ያው እነዚህ ምንማ ያመጡትን አትሌቶች ሰብስቦ ለአንድ ወር ከአስራ አምስት ቀን ሆቴል አስገብቶ ይሄ ዝግጅት እኔን ስልጠናውን እንዲያስተባብር አድርጎ ነው የመረጠኝ። ስለዚህ ስልጠናውን እንግዲህ አሰልጣኞች ጋር እቅዳቸው ሰጥቶ እያየው በጋራ ተሰርቷል። ጥሩ ስራ ነው የተሰራ ብዬ ካለኝ ልምድ አኳያ አትሌቶቻችን በዚች በሆቴል ባለን ጊዜ ውስጥ ዞር የሳያቸው፣ በጣም ጥሩ ዝግጅት ነው ያደረጉት። ጥሩ ነገርም ይገኛል፣ ጥሩ ውጤት ይገኛል ብዬ አስባለሁ። ስ ጉዛ የሚሳተፍበት ህግ አስር ሺህ ነው። አምስት ሺህ ተፈቃራሪበት አስር ሺህ ነገ ይካሄዳል ውድድሩ። ዝግጅቱ ጥሩ ነበር። የአየር ሁኔታ ትንሽ ይሞቃል። ኢትዮጵያ ግን አየር ትንሽ ክረምት ስለሆነ እዛ ዝግጅቱ ላይ በደምብ እየተዘጋጀን ነበረ። ፈጣሪ ደግሞ የሰራነውን ስራ አስተናግዳ እንጠብቃለን። ጥሩ ዝግጅት አርገናል። ያው እዛው ኢትዮጵያ የጀመር ነው ቆይተዋል ዝግጅታችን ጥሩ ነው። ያፋየሩ ትንሽ ይከብዳል ተብሎ ነበር እስካሁን ባየነው በጣም ምቹ ነው እና ተስማሚ አየር ነው ያለው። ምናልባት የቀኖቹ መቀያየር ሌላን ካላመጣ በስተቀር እስካሁን ያለው አሪፍ ነው። ያው እዚህ ከገባን በኋላ ትሬኒንጋችን ቀጥለናል። ውድድራችን እስከሚደርስ የተወሰኑ ትሬኒንጎች ያው ሰውነታችንን ማቆየት ስላለብን በትሬኒንግ ትናንሽ ትሬኒንጎች እየሰራን ነው እና ጥሩ ዝግጅት አድርገናል። ጥሩ ውጤት ይመጣል ብዬ ተስፋ አረጋለሁ። አመሰግናለሁ። መጀመሪያ ዓለም ሻምፒዮን አሪፍ ዝግጅት አድርገን የመጣ ነው እስካሁን። አሁን ሀንጋሪ ነው ያለ፣ ነው በትሬኒንግ ላይ እያደረግን ውድራችን ከነገ ወዲያ ነው። በጣም አሪፍ ተዘጋጅተናል። አሪፍ እንሮጣለን ብለን አሪፍ ይሮጣለሁ ብዬ አስባለሁ። እንደሚታወቀው በዓለም ላይ በአሁኑ ሰዓት የኢትዮጵያ አትሌቶች ጥሩ ውጤት አላቸው። በተለይ አንተ ደግሞ ዘንድሮ ጥሩ ሰዓቶች ሮጣሃል እና ምን እንጠብቅ? ያው ውድድሩ እዛ ነው የሚታየው። ያው እንግዲህ ሰርቻለሁ፣ ሁሉም የሚቻለኝ ተዘጋጅቻለሁ። ያው የሚቀረው ደግሞ እዛ ውድድር ነው፣ የሚቻለኝ ጉሎ አድርጋለሁ። ከዛ የሚቀረው እዛ ነው የሚታየው ማለት ነው። አድማጮቻችን እንዲሁም ተመልካቾቻችን ከሳምንቱ ምንግሉ እንግዲህ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚቀርበው የአሜሪካ ድምፅ ዝግጅት የዛሬ ምሽት ክንውኖች በዚህ ተጠናቅቀዋል። ዝግጅቶቻችን ላይ ማናቸውንም አስተያየቶች መተው ብትፈልጉ አት ቪኦኤ አማሪክ የተሰኘ የፌስቡክ ገጽ አለን። እንዲሁም ደግሞ የጽሁፍና የድምፅ መልእክት ለመተው ደግሞ 2022059942 በሚሰኘው የዋትሳፕ መስመራችን ላይም ልታደርሱን ትችላላችሁ። ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማሪ ደግሞ በቅንብሩ አብረን ቆይቷል። ዋና አዘጋጃችን ጽዮን ግርማናት። መልካም ምሽት ይሁንላችሁ ላለው በባልደረቦች ስም መልካም ሳምንት I <laughs>